የባልደራስ ለእውነተኛ ዲሞክራሲ ፓርቲ ፕሬዝዳንት አቶ እስክንድር ነጋ በማረሚያ ቤት ውስጥ ደረሰብኝ በሚል ለፍርድ ቤት ያቀረቡት የድብደባ ወንጀል አቤቱታ በኢትዮጵያ ሰብአዊ መብቶች ኮሚሽን ተጣርቶ ለችሎቱ እንዲቀርብ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት በዛሬው እለት ትእዛዝ አስተላልፏል። በተጨማሪም በፌዴራል ወንጀል ምርመራ በኩል ጉዳዩ በማንና እንዴት እንደተፈጸመ ተጣርቶ ለሚመለከተው አቃል እንዲቀርብ ትእዛዝ አስተላልፏል። በችሎቱ የዛሬ ውሎ የአቃቤ ህግ አንደኛ ምስክር ላይ አቃቤ ህግ ድጋሜ ጥያቄና በአንደኛ ተከሳሽ ላይ የሁለተኛ ምስክርን የአቃቤ ህግ ጥያቄ እንደዚሁም የጠበቆች መስቀለኛ ጥያቄና ድጋሜ ጥያቄዎች ተደምጠዋል። ችሎቱ ከመጀመሩ በፊት አንደኛ ተከሳሽ አቶ እስክንድር ነጋ አቤቱታ እንዳላቸው ተናግረዋል። አቶ እስክንድር ነጋ የግራ እግራቸው ጀሶ እንደገባበትና ጥቅምት አስር ቀን 2014 ዓ ም ስፖርት በመስራት ላይ ያሉ ጥቃት እንደደረሰባቸውና የአውራጣታቸው መሰበሩን ተናግረዋል ለስድስት ሳምንታት የሚቆይ ጀሶ እግራቸው ላይ እንደተገጠመላቸውም ተናግረዋል። በመሆኑም በደብዳቤ ላይ ሳይሆን አስደብዳቤ ባሏቸው አካላት ላይ ክስ መመስረት እንደሚፈልጉ ገልጸው የማረሚያ ቤቱ ኃላፊዎች ላይ ክስ ለመመስረት እንደሚፈልጉና ለዚህም በአካባቢው ያለ ፖሊስ መጥቶ ቃሌን እንዲቀበለኝ ፍርድ ቤቱ ግልጽ መመሪያ እንዲሰጥልኝ በማለት ጠይቀዋል። በመቀጠል የአቃቤ ህግ አንደኛ ምስክር ላይ አቃቤ ህግ ድጋሜ ጥያቄ አቅርበዋል። አቃቤ ህግ ለአንደኛ ምስክር ከአስር በላይ የድጋሜ ጥያቄ አቅርቦ ምስክር ምላሽ ستوب بتال በችሎቱ ሌላው የቀረበው ዋና ጉዳይ የመገናኛ ብዙኃን አዘጋገብ ሲሆን፣ አቃቤ ሕግ በዚሁ ጉዳይ ላይ አቤቱታ አቅርበዋል። ችሎቱም የአዘጋገብ ስርዓትና መመሪያ ባይኖርም ሀቅ ብቻ እንዲዘገብ ሲል አሳስበዋል። በዘገባ ውስጥ ድምዳሜ ላይ መድረስ ተገቢ ያለመሆኑን የጠቀሱት ዳኞች ሀቅ ግን እንደወረደ ለሕዝብ መቅረብ ይችላል የሚል ትእዛዝም አስተላልፈዋል። በሌላ በኩል አንደኛ ተከሳሽ አቶ እስክንድር ነጋ ቤተሰቦችን በስልክ ማግኘት እፈልጋለሁ በሚል ለፍርድ ቤቱ ባቀረቡት አቤቱታ ሰኞ ሰኞ በሳምንት ለአንድ ጊዜ ለ30 ደቂቃ ባለቤታቸውንና ልጃቸውን እንዲያገኙ እንዲፈቀድላቸው ጠይቀዋል። አቃቤ ሕግ በዚህ ረገድ የተከሳሽ መብት እንዲከበር ተቃውሞ እንደሌለው በመጥቀስ ሆኖም ጉዳዩ ለአፈጻጸም እንዲያመች የማረሚያ ቤት ኃላፊዎች አስተያየት ይካተትበት ሲል ጠይቋል። ፍርድ ቤቱም ጉዳዩ ላይ የማረሚያ ቤት አስተያየት እንዲካተት በማዘዝ ለውሳኔው ጥቅምት 17ን ቀጥሯል። አቶ እስክንድር ነጋ ባቀረቡት አቤቱታ ላይ የኢትዮጵያ ሰብአዊ መብቶች ኮሚሽን የደረሰውን የመብት ጥሰት አጣርቶ ለችሎቱ እንዲያቀርብ ፌዴራል ወንጀል ምርመራ ደግሞ ጉዳቱ በማንና ለምን እንደደረሰ አጣርቶ ለሚመለከተው አካል እንዲያቀርብ ችሎቱ አዟል። ሁለተኛ ተከሳሽ አቶ ስንታየው ቸኮልም በውጭ እንድታከም ያቀረብኩት ጥያቄ ይከበርልኝ በሚል ላቀረቡት ጥያቄ ትዕዛዝ ለመስጠት ፍርድ ቤቱ ለጥቅምት 17 ቀጠሮ ሰጥቷል። ተከሳሹ የገጠማቸው ህመምም ችሎቱ ላይ የተሰየሙ ዳኞችን ለማየት አይናቸው እስከ መቸገር መድረሱንም አቅርበዋል። ከዚሁ ጋር በተያያዘ ባለፈው ሳምንት በነበረው የዚሁ መዝገብ ችሎት ላይ ታድመው ከችሎት ከወጡ በኋላ ሁከትና ረብሻ በመፍጠር በፖሊስ ተጠርጥረው ተይዘው የነበሩ አርባ ሰዎች እያንዳንዳቸው በአንድ ሺህ ብር ዋስትና ተለቀዋልም ተብሏል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።